ጤና ይስጥልን። ይችላሉ እንችላለን። የኮሮና ቫይረስ በሽታ ሊድን የሚችል በሽታ ነው። ትክክለኛ የመከላከያ መንገዶችን በመከተል ሳንዘናጋ መተግበር ይገባናል። በሽታው በዋናነት ከሰው ወደ ሰው የሚተላለፍ ስለሆነ ሰዎች የተሰበሰቡበት ቦታ አለመገኘት፣ ለሰላምታም ቢሆን ከማንም ጋር አለመጨባበጥ፣ አለመነካካት፣ አለመሳሳም፣ ቶሎ ቶሎ እጅን በውሃና በሳሙና በአግባቡ መታጠብ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት ዓይንን አፍንጫንና አፍን በእጅ አለመነካካት አይነተኛ የመከላከያ ዘዴዎች ናቸው። ራስዎና ቤተሰቦን ከዚህ በሽታ ለመከላከል የኮሮና ቫይረስ የመከላከያ ዘዴዎችን ሁል ጊዜ ተግባራዊ ያድርጉ። ለማንኛውም የመረጃ ፍላጎቶ በነፃ የስልክ መስመር 6929 ላይ ይደውሉ። የደቡብ ብሔር ብሔረሰቦችና ሕዝቦች ጤና ቢሮና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት